የዲደብልዩ ዜና ጤና ስጥልን አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን አንሌሞ ወረዳ የሚኖሩ የሙስሊም ማህበረሰብ አባላት ሃይማኖትን መሠረት ያደረገ ጥቃት እየተፈጸመባቸው እንደሚገኝ ገለጹ። የማኅበረሰቡ አባላት በወረዳው የሙስሊም ሃይማኖት ጥላቻ አለባቸው ያሏቸው ቡድኖች ባለፈው ሳምንት ሐሙስ በፈጸሙት ጥቃት አንድ መስጊድ ማቃጠላቸውን ለዶቼበለ ተናግረዋል። በጦርነት እየታመሰች ባለችው የካርቱም ከተማ ደቡባዊ ክፍል ከፍተኛ የረሃብ አደጋ መደቀኑን የተባበሩት መንግስታት የምግብ ፕሮግራም አስጠነቀቀም። ድርጅቱ በአካባቢው የተረጂዎች ቁጥር ከፍተኛ ቢሆንም የምግብ እርዳታ እጥረቱም ከፍተኛ ነው ብሏል። በማዕከላዊ ጋዛ የእስራኤል ወታደሮች ዛሬ ፈጸሙት በተባለ የተኩስ እሩምታ ጥቃት 17 ፍልስጤማውያን መገደላቸውን የአካባቢው የጤና ባለሥልጣናት አስታወቁም። በርካታ ሰዎች መቁሰላቸውም ተነግሯል። በኦስትሪያ በምትገኝ የግራንዝ ከተማ በሚገኝ ትምህርት ቤት አንድ ታጣቂ በተማሪዎች ላይ በከፈተው ተኩስ ዘጠኝ ተማሪዎች መገደላቸውን የከተማዋ ከንቲባ አስታወቁም። ገዳዩ ራሱን ማጥፋቱም ታውቋል። ዜና በዝርዝር በማዕከላዊ ኢትዮጵያ ክልል ሀዲያ ዞን አንሌሞ ወረዳ የሚኖሩ የሙስሊም ማህበረሰብ አባላት ሃይማኖትን መሰረት ያደረገ ጥቃት እየተፈጸመባቸው እንደሚገኝ ገለጹ። የማህበረሰቡ አባላት በወረዳው የሙስሊም ሃይማኖት ጥላቻ አለባቸው ያሏቸው ቡድኖች ባለፈው ሳምንት ሐሙስ፣ ስሞያ የተባለ መስጊድ ላይ በውስጡ ከነበረ ቁርአንና ኪታብ ጋር ማቃጠላቸውን ለዶይቼ ቨለ ተናግረዋል። በወረዳው የስሙያ መስጊድ መቃጠሉን ለዶቼ ቬለ ያረጋገጡት የማዕከላዊ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስጣት ሳሲቅ ወጌ የወረዳው ፖሊስ ድርጊቱ ፈጻሚዎች ይዞ እንዲመረምር ጥያቄ ቢቀርብለትም እስካሁን ተግባራዊ ምላሽ አልሰጠም ብሏል። ይልቁንም ፖሊስ በተቃራኒው በቅሬታ አቅራቢዎች ላይ እስር እየፈጸመ እንደሚገኝ ዋና ጸሐፊው ተናግረዋል። ሁለት በወረዳው የመስጊድ ቃጠሎ እንደነበር ያስታወሱት የአናሌሞ ወረዳ ፖሊስ አዛዥ በበኩላቸው የአገር ሽማግሌዎች ጉዳዩን በባህላዊ አውጫጭኝ መያዛቸውን እንደሚያውቁ በመጠቀስ ነገር ግን እስካሁን ለጽህፈት ቤቱ መደበኛ የክስም ሆነ የጥቆማ ቤቱታ ያቀረበ አካል እንደሌለ ጠቅሷል ሲል ወኪላችን ሸዋንግዛ ወጋየው ዘግቧል። በጦርነት እየታመሰች ባለችው የካርቱም ከተማ ደቡባዊ ክፍል ከፍተኛ የረሃብ አደጋ መደቀኑን የተባበሩት መንግስታት የምግብ ፕሮግራም አስጠነቀቀም። ድርጅቱ በአካባቢው የተረጂዎች ቁጥር ከፍተኛ ቢሆንም የምግብ እርዳታ እጥረቱም ከፍተኛ ነው ብሏል። የተባበሩት መንግስታት የምግብ ፕሮግራም የሱዳን የበላይ ኃላፊ ላውረን ቡከራ አካባቢውን ከጎበኙ በኋላ ዛሬ በሰጡት ጋዜጣዊ መግለጫ ሰፊ ውድመት ተመልክተናል፣ የመጠጥ ውሃ፣ የጤናና የኤሌክትሪክ አገልግሎት ችግሮች ከመኖራቸውም በላይ የኮሌራ ወረርሽኝ ተከስቷል ብሏል። በአካባቢው የተከሰተው የረሃብ አደጋ ድርጅቱ እንዳሳሰበው የገለጹት የበላይ ኃላፊው እንደ ምግብ ያሉ መሠረታዊ ፍላጎቶች ማሟላት ወሳኝና አጣዳፊ ነው ሲሉ አክለዋል። እንደ ጎርጎርሳውያን አቆጣጠር በሚያዝያ 2023 በሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀነራል አብዱልፈታህ አልቡርሃንና በፈጥኖ ደራሽ ኃይሎች መሪ ጀነራል ሐምዳን ዳጋኑ መካከል በተቀሰቀሰው ውጊያ በሺዎች የሚቆጠሩ ሱዳናውያን የተገደሉ ሲሆን 13 ሚሊዮን የሚሆኑ ደግሞ ከመኖሪያ ቤታቸው ተፈናቅለዋል። ከእነዚህ ውስጥ አራት ሚሊዮን የሚሆኑት ድንበር አቋርጠው መሰደዳቸውን የፈረንሳይ ዜና አገልግሎት ዘግቧል። በማዕከላዊ ጋዛ የእስራኤል ወታደሮች ዛሬ ፈጸሙት በተባለ የተኩስ ሩምታ 17 ፍልስጤማውያን መገደላቸውን የአካባቢው የጤና ባለሥልጣናት አስታወቁም። በርካታ ሰዎች መቁሰላቸውንም ተነግሯል። በእስራኤል ወታደሮች ጥቃት የሞቱት ፍልስጤማውያን በማዕከላዊ ጋዛ ወደ ረድኤት ዕደላ ጣቢያ ሲጓዙ የነበሩ ናቸው ተብሏል። የእስራኤል ጦር በበኩሉ ጉዳዩን እየተመለከት ነው ነው ሲል ጠቅሷል። የእስራኤል ጦር ባለፈው ሳምንት አካባቢው የጦር ቀጠና መሆኑን በመግለጽ በአካባቢው የእንቅስቃሴ ገደብ ማስጠንቀቂያ አስተላልፎ እንደነበር ሮይተርስ የዜና ወኪል ዘግቧል። በሌላ ዜና የተባበሩት መንግስታት ገለልተኛ የባለሙያዎች ቡድን እስራኤል በጋዛ በሚገኙ ትምህርት ቤቶችና ሃይማኖታዊ ተቋሞች ላይ ጥቃት እያደረሰች ነው ሲል ወቀሰም። ቡድኑ ዛሬ ይፋ ባደረገው ሪፖርት እስራኤል በጋዛ ሰርጥ የትምህርት ስርዓቱን አውድማለች ካሉት የሃይማኖትና ታሪካዊ ቦታዎች ግማሽ ያህሉን አውድማለች ብለዋል። አያይዞም እስራኤል በሲቪል ፍልስጤማውያን ላይ የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ፈጽማለች ማለቱን የዘገበው ደግሞ አዣንስ ፍራንስ ፕረስ ነው። እስራኤል በምዕራባዊ የዮርዳኖስ ዳርቻ ከፍተኛ የተባለለት አዲስ ወታደራዊ ዘመቻ መጀመሯ ተሰማም። እስራኤል ዛሬ የጀመረችው ወታደራዊ ዘመቻ በናብሉስ ከተማ ነው። የእስራኤል ጦር ትላንት በከተማዋ የሰዓት እላፊ ገደብ የጣለ ሲሆን በዛሬው ዕለትም በብረት ለበስ ተሽከርካሪዎች በመታጀብ ከፍተኛ ጥቃት መፈጸሙን የፈረንሳይ ዜና አገልግሎት ዘግቧል። በጥቃቱ እስካሁን ሁለት ፍልስጤማውያን የተገደሉ ሲሆን ቁጥራቸው በውል ያልታወቁ መቁሰላቸውም ታውቋል። የከተማው ወጣቶች የእስራኤል ጦር ላይ ድንጋይ በመወርወርና ጎማዎችን በማቃጠል ተቃውሟቸውን ሲገልጹ እንደነበር ለማወቅ ተችሏል። ወጣቶቹ ከእስራኤል ወታደሮች ላይ ጠመንጃ ለመንጠቅ ሲሞክሩ በተፈጠረ ግጭትም አንድ ወታደሩ ላይ መጠነኛ ጉዳት እንደደረሰበትና ሌሎች ሶስት ወታደሮች ላይም ቀላል ጉዳት መድረሱን የእስራኤል ጦር አስታውቋል። በኦስትሪያ በምትገኝ የግራዝ ከተማ በሚገኝ ትምህርት ቤት አንድ ታጣቂ በተማሪዎች ላይ በከፈተው ተኩስ ዘጠኝ ተማሪዎች መገደላቸውን የከተማዋ ከንቲባ አስታወቁም። ገዳዩ ራሱን ማጥፋቱም ታውቋል። የከተማዋ ከንቲባ ኢልከ ካህር ድርጊቱን አሰቃቂ ያሉ ሲሆን በጥቃቱ የቆሰሉ 12 ተማሪዎች ወደ ሆስፒታል መወሰዳቸውን ገልጸዋል። ጥቃቱ ወደ ተፈጸመበት ቦታ በርካታ አባላቱንና የአደጋ ጊዜ ሰራተኞች ማሰማራቱን የገለጸው ፖሊስ እስካሁን ባለው የመጀመሪያ ደረጃ ማጣራት ጥቃት አድራሹ ሁለት ሕጋዊ ፈቃድ ያላቸው የነፍስ ወከፍ የጦር መሳሪያዎች ተገኝቶበታል። የ21 ዓመቱ የቀድሞው የትምህርት ቤቱ ተማሪ የነበረው ወጣት ለምን ጥቃቱ እንደፈጸመ እስካሁን የታወቀ ነገር የለም። ከጥቃቱ በኋላ በትምህርት ቤቱ የነበሩ ተማሪዎች ደህንነቱ ወደተጠበቀ ስፍራ ተወስደዋል። የኦስትሪያ መራሄ መንግስት ክርስቲያን ስቶከር በበኩላቸው ጥቃቱ መላ ሀገሪቱን ያስደነገጠ ብሔራዊ ሀዘን ብለውታል። የአውሮፓ ኮሚሽን ፕሬዚደንት ኦርዞላ ፎንደር ላይን በኤክስ ገጻቸው ትምህርት ቤቶች የአመፅና የግድያ ቦታ መሆናቸው ለማመን የሚከብድ ነው ማለታቸውን ሮይተርስ ዘግቧል። የኦስትሪያ መንግሥት የጥቃት ሰለቦችን ለማሰብ የሦስት ቀናት ብሔራዊ ሐዘን ያወጀ ሲሆን የጀርመን መርሃዊ መንግሥት ፍሬደሪሽ ሜርስ በጥቃቱ የተሰማቸውን ሐዘን ገልጸዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ ለፈጸመችው ጥቃት አሜሪካና አውሮፓ ተጨባጭ እርምጃ እንዲወስዱ ጥሪ አቀረቡም። ፕሬዝደንቱ በማኅበራዊ ትስስር ገጻቸው ይህን ጥሪ ያቀረቡት ሩሲያ ሌሊት ለዛሬ አጥቢያ በሁለት የዩክሬን ከተሞች በፈጸመችው የድሮን ማዕበላዊ የተባለለት ጥቃት ሁለት ሰዎች ሞተው ቢያንስ 13 መቁሰላቸውን ተከትሎ ነው። የዩክሬን ፕሬዝዳንት ጥቃቱን በሁለቱም ሀገራት ጦርነት ከተከፈተ ወዲህ የአሁኑ ከፍተኛው ነው ብለውታል። በጥቃቱ አብዛኛዎቹ አጥፎ ጠፊ የሆኑ 315 ሰው አልባ የጦር አውሮፕላኖች መሰማራታቸውንና ሰባት ተጨማሪ የሚሳይል ጥቃቶች መፈጸማቸውንም አክሏል። በደቡባዊ የወደብ ከተማ የሆነችው ኦዴሳ በተፈጸመ ጥቃት ሁለት ሰዎች ሞተው ዘጠኝ ሲቆልሱ የማዋለጃ ሆስፒታልና የመኖሪያ ቤቶች መጎዳታቸውን የዞኑ የአቃቤ ሕግ ቢሮ ገልጿል። በኪየቭ ከተማ በተፈጸመ ጥቃት ደግሞ አራት ሰዎች መቁሰላቸውን የከተማዋ ከንቲባ ኦሌህ ኪፐር አሳውቋል። የዩክሬን የባህል ሚኒስቴር በበኩሉ በጥቃቱ በኪየቭ የሚገኘው ጥንታዊና ታሪካዊ ካቴድራል መጎዳቱን ገልጿል። ዩክሬን እንደ አውሮፓውያኑ አቆጣጠር በሰኔ 1 2025 በሩሲያ የጦር አውሮፕላን ማረፊያ ላይ ለፈጸመችው ድንገተኛ ጥቃት ከባድ አጸፋዊ ምላሽ እንደምትወስድ ስትት እንደነበረ ይታወሳል ሲል የዘገበው አዣንስ ፍራንስ ፕረስ ነው። በሌላ ዜና የጀርመን መራሄ መንግሥት ፍሬደሪሽ ሜርስ ሩሲያ በዩክሬን ሲቪል ዜጎች ላይ ያደረሰችውን ጥቃት አወገዙ። ሜርስ ዛሬ በሰጡት ጋዜጣዊ መግለጫ የትላንቱን የሩሲያ ጥቃት በጣም ከባድ የጦር ወንጀል ሲሉ ኮንነውታል። ሩሲያ በዩክሬን ላይ የምትፈጽመው ጥቃት ማባባሷን የገለጹት ሜርስ በሲቪል ዜጎች ላይ የሽብር ተግባር እየፈጸመች ነው ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶች ቨለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን አንሌሞ ወረዳ የሚኖሩ የሞስሊም ማህበረሰብ አባላት ሃይማኖትን መሰረት ያደረገ ጥቃት እየተፈጸመባቸው እንደሚገኝ ገለጹ። የማህበረሰቡ አባላት በወረዳው የሞስሊም ሃይማኖት ጥላቻ አለባቸው ያሏቸው ቡድኖች ባለፈው ሳምንት ሐሙስ ሱመያ የተባለ መስጂድ በውስጡ ከነበረው ቁርአንና ኪታብ ጋር ማቃጠላቸውን ለዶቼቨለ ተናግረዋል። በጦርነት እየታመሰች ባለችው የካርቱም ከተማ ደቡባዊ ክፍል ከፍተኛ የረሃብ አደጋ መደቀኑን የተባበሩት መንግስታት የምግብ ፕሮግራም አስጠነቀቀም። ድርጅቱ በአካባቢው የተረጂዎች ቁጥር ከፍተኛ ቢሆንም የምግብ እርዳታ እጥረቱም ከፍተኛ ነው ብሏል። በማዕከላዊ ጋዛ የእስራኤል ወታደሮች ዛሬ ፈጸሙት በተባለ የተኩስ ሩምታ 17 ፍልስጤማውያን መገደላቸውን የአካባቢው ጤና ባለሥልጣናት አስታወቁም። በርካታ ሰዎች መቁሰላቸውንም ተነግሯል። በኦስትሪያ በምትገኝ የግራዝ ከተማ በሚገኝ ትምህርት ቤት አንድ ታጣቂ በተማሪዎች ላይ በከፈተው ተኩስ ዘጠኝ ተማሪዎች መገደላቸውን የከተማዋ ከንቲባ አስታወቁም። ገዳዩ ራሱን አጥፍቷል። አድማጮች ለዕለቱ ያዘጋጀነውን ነውን ዜና በዚሁ አበቃም።